በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በቅድስት ስላሴ እንዘ አአምን ውእት መሐፀን እክህደ ከሰይጣን በቅድመ ዛቲ እም የቅድስት ቤተ ክርስቲያን እንተ ይእቲ ስምእ የማርያም ጽዮን ወለ ዓለም ዓለም ለአባ ህርያቆስ ለቅዱስ ኤፍሬም አይምሮውን ጥበቡን ምስጢሩን የገለጸች እመቤታችን ለመምህራችን ለሊቀ ጉባኤ ጌታሁን ደምጸ አእምሮውን ጥበቡ ምስጢሩን እንድትገልጽላቸው ለእኛም አስተዋይ ልቡናንና ሰሚጆሮን ጆሮ እንድትሰጠን። አቡነ ዘበሰማያት ሰማያት አኮቴተ ቁርባን ዘግዝትነ ማርያም ድንግል ወላዲታ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ አገረ ብህንሳ ጸሎታ ወበረከታ የሃሉ ምስሌነ ለዓለመ ዓለም አሜን። ሕርያቆስ ማለት እግዚ ዘሐረዮ ማለት ነው። ለሹመት ተመርጧልና። አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። አንድም ብርሃን ማለት ነው። በትምህርቱ የምእመናንን ልቡና ብሩህ ያደርጋልና። ዋሰርገዋ በብርሃን ለመንበረ ማርቆስ ወንጌላዊ እንዲ። አንድም ልኡክ ማለት ነው። አንድም ንብ ማለት ነው። ንብ የማይቀስሙ አበባ የለም፣ እሱም የማይጠቅሰው የለምና ሊኮነስ የማይጠቅስ የለም ብሎ ማን እንደሱ ሲል ነው የሚስጥረ ሥላሴን ነገር አምልቶ አጉልቶ አስፍቶ ይጽፋልና። ጥንተ ነገሩ እንደ ምንድን ነው ቢሉ ሐዋርያት በሲኖዶሳቸው የተማረ ግብረ ገብ የሆነ ይሾም ብለዋል። ሁለቱንም አስተባብሮ እንደምን ይገኛ ብለው የተማረ ከሆነ ግብረ ገብ ባይሆንም ይሾም ብለዋል። በትምህርቱ ተከራክሮ መናፍቃንን ይረታል ሃይማኖትን ያጸናልና ስራውን ውሎ አድሮ ይሰራዋል ሲሉ፣ የተማረም ባይሆን ግብረ ገብ ከሆነ ይሾም ብለዋል። በትሩፋቱ ያጠርቃል በጸሎቱ ይጠብቃልና እስመ ጸሎተ ጻድቅ ትድህን ወይ ትማስን ሀገር እንዲሉ ትምህርቱን ግን ውሎ አድሮ ይማራዋል ሲሉ ነው። ይህም ምህሪያቆስ ያልተማረ ግብረ ገብ ነበርና በብንሳ በእልፍ መነኮሳት በሁለት እልፍ መነኮሳያት ተሾሟል። ይህም ምህሪያቆስ ቋሚ ተሃራሚ ግብረ ገብ መንፈሳዊ ነበርና ሥርዓት ያጠናባቸዋል። በዚህም ካህናቱ ይጠሉታል። ከመጠምጠም ትምህርት ቅደም እንዲሉ ያልተማረ ነውና ይንቁታል። በምን ምክንያት እንሻረው ሲሉ ይኖሩ ነበር። ከለታት አንድ ቀን ቀድሳ ቁርበን እንበለው ብለው አሰቡ። አስበውም አልቀሩም። አባታችን ቀድሳ ቁርበን አሉት። ልጆቼ ራ ይቻለኝም አላቸው። የሰው ሹመት ይዞ አይቻለኝም ይባላል። እንግዲያውስ ሹመቱን መልቀቅነዋ አሉት። እሱም መንፈስ ቅዱስ አነሳስቶት ከዕለታት በአንድ ቀን ገብቶ ጓዙን አድርሶ ከፍሬ ቅዳሴ ሲደርስ ከሊቃውንት ቅዳሴ ክፉን፣ ሻካራውን፣ ከባዱ የትኛውን ቅዳሴ አውጥተን እንስጠው፣ እስኪ ዛሬ ጉዱን እናያለን ሲባባሉ ተምኔቱ እንደ ቅዱስ የፍሬም ነው የእመቤት የምስጋና እንደ ሰማይ ኮከብ፣ እንደ ባህር አሸዋ በዝቶልኝ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው፣ እንደ ልብስ ተጎናጽፌው እያለ ይመኝ ነበር። መንፈስ ቅዱስም የተመኙትን መግለጽ ልማር ነውና መንፈስ ቅዱስ ገልጾለት ጎሳ ልብየ ቃለ ሰናየ፣ ጎሳ ልብየ ቃለ ሰናየ ብሎ ወይ እዜኒ ንሴብሖ ለአቦ ወልዶ መንፈስ ቅዱስ እስከሚለው ድረስ ሰተት አድርጎ አድርሶታል። በዚህም አርንቀውለታል። እኩሌቶቹ አርንቀውበታል። የሚወዱት የሚያከብሩት አያችሁ በፍጡር አንደበት እንዲህ አይነት ምስጢር መነገር መንፈስ ቅዱስ ቢገልጥለት ነው እንጂ፣ ብለው የሚንቁት የማይወዱት የማያከብሩት ደግሞ ይህ የነገሩትን ቀለም አከናውኖ የማይናገር ዛሬ ደግሞ ምን ይቀባጥራል? ብለው የሚወዱት የሚያከብሩት እንግዲህ ወዲህ ተናግሮት ይቀራል። ጽፈን አፍፈን ደጉሰን ማይደር ሰፍተን እናኑር ብለዋል። የማይወዱት የማያከብሩት የሚመቀኙት ደግሞ ማንም ሩቅ ብእሲ የለፈለፈውኑ ጻፉ ይሉናል ብለዋል። ምነው በሀገራችን ስርዓት ያለ አይደለም ይሏቸዋል። በሀገራቸው ምን ስርዓት ነበረ ቢሉ አዲስ ድርሰት እንግዳ ድርሰት የተደረሰ እንደሆነ ጽፈው ከባሕር ይጥሉታል። ከባሕር በደህና የወጣ እንደሆነ ከእሳት ይጥሉታል። ከእሳት በደህና የወጣ እንደሆነ ከድዊ ላይ ያደርጉታል። ድዊ እየፈወሰ እንደሆነ ጽፈው አፍፈው ማኅደር ሰፍተው ያኖሩታል። ይህንንም ቅዳሴ ማርያም ጽፈው ከባሕር ጣሉት፤ ብራናው ሳይርስ ቀለሙ ሳይደመሰስ ከባሕር በደህና ወጣ። ከእሳት ላይ ጣሉት፤ ብራናው ሳያር ከጽዳዊው ሳይቀነብር ከእሳት በደህና ወጣ። ከድዊ ላይ ያደረጉት። ድዊ ፈወሰ ይልቁንም ይህንን አልፎ ሙት አስነስቶላቸዋል ከዚህም በኋላ ጽፈው አፍፈው ቅዳሴ አሥራ ሶስት ነበር ቅዳሴ ማርያምን አሥራ አራተኛ ቅዳሴ አድርገው ጠርዘውታል አባ ሕርያቆስ ያንን ዕለት ማን ሊቀድስ ነበር ቢሉ ከቅዳሴ ሐዋርያት በቀር ሌላ አያውቅም ነበርና ቅዳሴ ሐዋርያትን ሊቀድስ ነበር ይህስ ምንስ ቢቸግር ተበድሮ ተስካር እንዲሉ በእመቤታችን ዕለትስ ቅዳሴ ሐዋርያትን አይቀድስም ብሎ ምንም ባይፈጽመው እምድንግል ተወሊዶ መጻ ከመፈቃደከ ይፈጽም የሚል ነውና፣ ቅዳሴ እግዚእ ሊቀድስ ነበር። ያውስ ቢሆን የቀደሰበት ዕለት ምን ቀን ነበር ቢሉ፣ ከእመቤታችን ከ33ቱ በዓላት በአንዱ በዓል ነው። አንድ ባሕታዊ ጠይቋታል፣ እመቤቴ ከበዓላቶችሽ ማን ተወጃለሽ? አላት። መውደድስ ሁሉን እወዳለው ከዚያውም ዘንድ ልደቴን፣ በዓቴን፣ አስተርእዮን፣ ኪዳን፣ ምረትን፣ ፍልሰታን እወዳለሁ። ይልቁንም ልደቴን በጣም እወዳለሁ። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና አንድም እናት አባቴ ልጅ አተው መባቸውን አንቀበልም ብለዋቸው ከኅብረተሰባቸው አግለዋቸው አዝነው ተክዘው ሲኖሩ እኔ ተወልጄላቸው ደስ ብሏቸዋል። የእነሱ ተርላ ደስታ የእኔ ተርላ ደስታዬ ነውና ብለዋለች። ከባህር ወዲህ ማን አምጥቶልናል ቢሉ ቅዱስ ያሬድ ነው። ማይታምር ማይክራም ከምትባል ስፍራ ሳለ እመቤታችን አባ ሕርያቆስን ከብህንሳ፣ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ በል አንተ ቅዳሴን፣ አንተ ውዳሴን እየነገራችሁት እሱ በዜማ ያድርሰው ብላቸው እነሱ እየነገሩት ቅዱስ ያሬድ አሥራ አራቱን ምቅዳሴ በዜማ አድርሶታል። እሱስ በማን ጀምሯል ቢሉ ዜማ በቅዳሴ ማርያም ጀምሯል። ይኸውም ሊታወቅ ስራይ በቅዳሴ ማርያም ይበዛል። ከተከዚ ወዲህ ማን አምጥቶልናል ቢሉ ሳሙኤል ዘዋልድባ ዘገበዘ አክሱም ዘምትሉ ደጌ ዲዮን ይለዋል። እሱ አምጥቶልናል። በዚህም ተጠቅሞበታል። ይህንን ሲደግም ከመሬት ሦስት ክንድ ከስንዝር ለቆ ረቦ ይታይ ነበር። ከለታት በአንድ ቀን ይህንን ደግሞ ውሃውን ቢባርከው ጸዓዳ ሕብስት ሆኖ ቈርቦ ደቀ መዛሙርቱን አቁርቧቸዋል። ሶበ አተቦ ለማይ በቅዳሴ ኪ እንዘ ይጼሊ ረሰዮ ሕብስተ ጽጌ ሃይማኖት ሳሙኤል ዘሃቅለዋሊ ምህረተ ወፍታ ለተአምርኪ እህሊ ስረይ ኃጢአቴ ወእፀብ አቅልሊ እስመኩሎ ገቢረ ማርያም ትክሊ እንዳለ ደራሲ። በዚህም እመቤታችን ለሳሙኤል ቃል ኪዳን ሰጥተዋለች። ልጆችህ ቅዳሴን ከውዳሴ ውዳሴን ከቅዳሴ አይለዩብኝ፣ አንተ ከገባህበት ውሳት መንጦላይት አስገባቸዋለሁ ብላ ቃል ኪዳን ገብታለታለች። ይኸውም ሊታወቅ ዛሬ በዋልድባ የሳሙኤል ልጅ የሆነ ሁሉ ያጠና፣ በቃሉ ያላጠና በመጽሐፍ ጽፎ ሳይደግም የሚውል የለም። ይህም ተስፋ ለእነሱ ብቻ አይደለም፣ ለእኛ ለምንደግመው፣ ለምንጸልየው ምእመናን ሁሉ ነው እንጂ። አንድ ባህታዊ ጠይቋታል። እመቤቴ ከምስጋናዎችሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት ልጄ ወዳጄ፣ ዳዊትን አቡነ ዘበ ሰማያትን ቢደግሙለት እንደሚወድ ሁሉ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለች። አኮቴት ምስጋና፣ ቁርባን ስጋ ወደሙ ነው። ልመናዋ በረከቱ ይደርብንና ኅብስቱን ስጋ መለኮት፣ ወይኑን ደመ መለኮት አድርጎ በመለወጥ ላይ እመቤታችን የምትመሰገንበት ምስጋና ይህ ነው። አንድም ቀረበ ያለውን ይዞ አቅረበም ይላል። ቄሱ ኅብስቱን በጻሕል ወይኑም በጽዋ አድርጎ የሚያቀርብበት እመቤታችን የምትመሰገንበት ምስጋና ይህ ነው። አንድም ቀረበ ያለውን ይዘው ምእመናን ስጋ ወደሙ ተቀብለው ከብረው፣ ገነው፣ ሕያዋን ሆነው ጸንተው የሚኖሩበት እመቤታችን የምትመሰገንበት ምስጋና ይህ ነው። አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲት አምላክ ጸሎታ ወበረከታ ይላል አጭራብነት ተመስጋኟ እሷናትና። አንድም አኰቴተ ቁርባን ዘአባ ሕርያቆስ ጸሎቱ ወበረከቱ ይላል። አጭር አብነት አመስጋኙ እሱ ነውና አንድም ሁሉንም የሚያስተባብር አኰቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ይላል። ረጅም አብነት ጸሎታ ልመናዋ ይደረግልን ወበረከታ ክብሯ ይደርብንና እመቤታችን የምትመሰገንበት ምስጋና ይህነው ጸሎቱ ልመናው ይደረግልን ወበረከቱ፣ ረድኤቱ ይደርብንና አባ ረያቆስ መቤታችንን የሚያመሰግንበት ምስጋና ይህ ነው ይካ ይበልካል ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ መጽሐፍ ሚስጥርን ከሚስጥር አያይዞ መናገር ልማር ነው። አባቷ ዳዊት ለንጉሠ ሰማይ ወምድር ለጌታ ምስጋና ላቅርብ ባለ ጊዜ ጎሳ ልብየ ቃለ ሰናዬ ጎሳ ልብየ ቃለ ሰናዬ ብሎ እንደ ተናገረ፣ አባህረ ያቆስም ለንግሥተ ሰማይ ወምድር ለእመ ቤታችን ምስጋና ላቅር ባለ ጊዜ ጎሳ ልብየ ቃለ ሰናዬ ጎሳ ልብየ ቃለ ሰናዬ ብሎ ተናገረ። አንድም በዳዊት አድሮ የተናገረ መንፈስ ቅዱስ በአባህረ ያቆስም አድሮ ተናገረ። ዋን አየድ ማንሻ አንድም ልህቅቱ ልቡናዬ በመንፈስ ቅዱስ እሳትነት ፈላ ፈላና በጎ በጎ ነገርን አውጥቶ ተናገረ። ወትጎስ ቈሙ ባህል ለነጋደያን እንዲል አንድም ልህቅቱ ልቡናዬ ስምቡል መንፈስ ቅዱስን ተቀብሎ በጎ በጎ ነገርን ገሳ በሃገራቸው የበሉት የጠጡት ያልተስማማቸው እንደሆነ ኡድ ሰንድል የሚባል ሽቱ አለ። ያን ተመግበው በጎ በጎ ነገርን ያገሳሉ። በጎ በጎ ነገር ገሳፍ እንዲሉ ሶስት ጎሳ ተናገረ። ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ውዳሴሃ ለድንግል ወአነ አየድ እብያትሃ ለድንግል ብሎ የሚያመጣው ነውና ለዚያ አርእስት ነው። አንድም ሶስት መሆኑ የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። አንድም እመቤታችን በዚህ አለ በገነ በመንግሥተ ሰማያት ትመሰገናለችና አንድም በወጣኒ አንደበ በማእከላዊ በፍጹማዊ ትመሰገናለችና አንድም በመላእክት በደቂቃ አዳም በካል ፍጥረት ትመሰገናለችና አንድም በነገደ ካም፣ በነገደ ሴም፣ በነገደ ያፌት ትመሰገናለችና አንድም የንጽሐ ነፍስ የንጽሐ ልቡና የንጽሐ ሥጋ ምሳሌ ነው። አባ ሕርያቆስ አንድ ጎሳ ነበር የተናገረው። ቅዱስ ያሬድ ለዜማ ማቅኛ ሦስት አድርጎ ተናግሮታል። ወአነ አየድ ቅዳሴያ ለማርያ እኔስ የእመቤቴን ምስጋና እናገራለሁ። አኮ ባብዞ በማብዛት አይደለም፣ አላ ባውሕዶ በማሳነስ ነው እንጂ ምን ነው? የእመቤታችን ምስጋና ይበዛል እንጂ ያንሳል ቢሉ፣ ሰማይና ምድር እንደ ወረቀት፣ ሰውና መላእክት እንደ ጸሐፍ፣ ውቅያኖስና እጽዋት እንደ ቀለም ቢሆኑ የእመቤታችን ምስጋና ልዕልና፣ ገናንነት ተነግሮ፣ ተጽፎ፣ ተዘርዝሮ አያልቅምና ማን እንደ ክብሯ ሲል ነው። አንድም መጽሐፍ የደረሰበትን ማጽናት፣ ማጉላት ልማዱ ነው። ቅዱስ ቄርሎስ የመሪናንና የአርቃድያንን ነገር ሲናገር መጥቶ ወንህነ ዘተናገርነ ውዳሴክን ይውህድም ክብርክን እንዳለ፣ አንድም ማርቆስ ዘዮናኒ ግብጻዊ በመቃርዮስ እጅ ከአንድ ቀን በቀር ስጋ ወደሙን ተቀብዬ አላውቅም እንዳለ፣ ዋነ አየድ ውዳሴ ለድንግል እኔስ የድንግልን ምስጋና እናገራለሁ አኮ ባኖ በቃለ ዝንጋኤ በማብዛ ዝንጋኤ በማስከተ በማስረዘም አይደለም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ አላ ባህ ጽሮ

ሶስት ጎሳ ተናግሮ ነበርና ለዚህ አርእስት ስለ ራሱ አርእስት ነው ብሎ ኦ ማርያም በእንተ ዘና አፈቅረኪ ይሆናብየኪ ብሎ የሚያመጣው ነውና ለዚህ አርእስት ይስ አይደለም። ለመጀመሪያው አርእስት አርቆ ሰጥቶ ለመጨረሻው አርእስት አቅርቦ አይሰጥም ብሎ መጽሐብየኪ ቃል እንዘይትፈለጥ ብሎ የሚያመጣው ነውና ለዚህ አርእስት ነው። ወእቃውም ዮም በትሕትና ወበፍቅር በዛቲ እለት ቅድመ ዝንቱ ሚስጢር ግሩም ወቅድመ ዝንቱ ማእድ ወቁርባ ይህች ቀን ቅዱሱ ያቆረበባት ቀን ናት። በዚህች ለት እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው ሳልል፣ በፍቅር ሆኜ በትህትና ጸንቼ፣ ግሩም ሚስጢር ማእድ በሆነ በዚህ በሥጋ ወደሙ ፊት እቆማለሁ። ሚስጥር አለው ሥጋ ወደሙን ሚስጥር የሚገልጥ ስለ ሆነ፣ ወሶበይ በጉ ውስተልበ ንጹሕ አሚሃ ያነቅሆ ለተናግሮ እንዲል። አንድም ከአምስቱ አይማደ ሚስጥር አንዱ ይህ ሚስጥረ ቁርባን ነውና አንድም የሚገልጸው ምስጢር ስላልታወቀ እመኒ ክዱን ትምህርትነ በዚህ ዓለም ክዱን ውእቱ ለህርቱማን ወለኑፍቃን ወተነቢ ወሰ ለዘ የአምን ዋኮ ለዘ የአምን እንዴ አንድም ሥጋ ወደሙ ሲለወጥ የሚያየው የለምና ቅዱሳን ቢያዩት ቅሉ ከተለወጠ በኋላ ነውና ግሩም አለው አንድነቱን ሦስትነቱን አውቀው ኃጢአታቸውን ተናዘው ንስሐ ገብተው በሚገባ ሆነው ቢቀበሉት ግሩም ክብር የሚሰጥ ስለሆነ ነው። ይህንን ሳያደርጉ ቢቀበሉት ግን ግሩም ፍዳ የሚያመጣ ስለሆነ። አንድም ግሩማን መላእክት ከበውት ይቆማሉና አንድም የአምላክ ስጋና ደም ያልገረመ ማን ይግረም እትራይ ግርማ ርኤቱ ለኤልያብ እንዲል ማይድ አለው። ስጋው ደሙን ማይድን ከበው እንደሚመገቡት ስጋው ደሙም ህፃናት አይሩ ከበው ይመገቡታልና ማእደ ነፍስ ስለሆነ አንድም ለማየት ሰው ይመረጥለታል። ለሥጋ ወደሙም የበቃ ያልበቃ ይመረጥለታል። በአማን ቁርባን ወቱ ዘይክሉ ይጣሙ ምን ውግ ሙናነ መንፈስ ቁርባን እንዳለፈው ነው። በበደል ያደፉ በአይምሮ የሰነፉ በኃጢአት የተሰነካከሉ ሰዎች ሊቀበሉት የማይቻላቸው እውነተኛ ቁርባን ነው። መብቃታቸውን አለመብቃታቸውን በምን ያውቁታል ቢሉ መንፈስ ቅዱስ በእነሱ ላይ አድሮ አይገባንም የሚያሰኛቸው ስለሆነ፣ አንድም መምህረ ንስሳቸው የሚከለክላቸው ስለሆነ ነው። አኮ ከመ መሥዋዕቶሙ ላበው ቀደም ዘበደ መበግ አርጌ ወላ አባቶቻችን እንደሚሰውት እንደ መሥዋዕተ ኦሪት አይደለም። ያ ኃላፊ ነው፣ ይህ ኃላፊ ነው። ያ ምሳሌ ነው፣ ይህ አማናዊ ነው። ያ ስጋዊ ነው፣ ይህ መንፈሳዊ ነው። ያም ጊዜያዊ ነው። ይህ ግን ዘላለማዊ ነውና አላ እሳት ውህቱ፣ ይህ የአምላክ ቅዱስ ሥጋ ክቡር ደም ነው እንጂ እሳት ማየዊ ለርቷነ ልብ ለለይ ገብሩ ፈቃዶ ልቡናቱ ሰብእና ላላቸው አንድነቱን ሶስትነቱን አውቀው ኀጢአታቸውን ለመምህረ ንስሓቸው ተናዘው ቀኖናቸውን ፈጽመው በሚገባ ሆነው ለሚቀበሉት ማሕየዊ የሚያድግ የሚፈውስ እሳት ነው። እሳትን በመጠን የሞቁት እንደሆነ ሕይወት ይሆናል። የበሉትን የጠጡትን ከሰውነት ጋር ያስማማል። ደዌ ያርቃል፣ በሽታ ይከፍላል። ሥጋ ወደሙም በሚገባ ሆነው ቢቀበሉት ሕይወተ ስጋ ሕይወተ ነፍስ ይሆናል። ደዌ ስጋ ደዌ ነፍስ ያርቃልና እሳት በላይ ለማጽያ ለለይ ክዱ ስሞ አንድነቱን ሶስትነቱን ሳያውቁ ኀጢአታቸውን ሳይናዘዙ ቢቀበሉት ግን የሚያቃጥል እሳት ነው። ምናው አምልኮቱን ሳያውቁ ምን ብለው ይቀበሉታል ቢሉ እገሌ ቆራቢ ነው ይበሉ ብሎ ይቀበለዋል። አንድም ምግብነቱ ሽተው ይቀበሉታል። ምን ይህ አውራጣት የሚያህል ምን ይጠቅመን ብለው ይቀበሉታል ቢሉ በግብር መካድ ስለሆነ በኃጢአት ሳሉ ሥጋ ወደሙን መቀበል የፍጡር ስጋና ደምነው ነው ፍዳ አያመጣም ማለት ነውና መንሱ ትኬ ነሢአ ስጋው በድፍረት ወተመጦ ወተደሙ ዘንበለ ሀፍረት እንዘቦ ላይሌኹ ነውረ ኀጢአት እንዲል ከዚህም ስጋውን በእሳተ ባቢሎን ደሙን በማየ ግብፅ መስሎ ይናገራል። ማየ ግብፅ በግብፃውያን ሲለወጥባቸው ለእስራኤል አልተለወጠባቸውም። ስጋው ደሙም በኀጣን ሲለወጥባቸው ለጻርቃን አይለወጥባቸውም። እሳተ ባቢሎን። በባቢሎን ሲለወጥባቸው ለሰለስቱ ደቂቅ አልተለወጠባቸውም ሥጋ ወደሙም በኃጥአን ሲለወጥባቸው ለጻርቃን አይለወጥባቸውምና ከመቅደስ ያሉ ያልበቁ እንደሆነ፣ ከቅድስ ላሉ በቅድስ ያሉት ያልበቁ እንደሆነ፣ ከቅኔ ማሕሌት ላሉ በቅኔ ማሕሌት ያሉት ያልበቁ እንደሆነ፣ ከቅጽረ ቤተ ክርስቲያን ላሉት ከቅጽረ ቤተ ክርስቲያን ያሉ ያልበቁ እንደሆነ፣ በአፍአ ላሉት በአፋ ያሉት ያልበቁ እንደሆነ መልአኩ ወስዶ በበረሃ ላሉት ያቀብላቸዋል። እንዲህ ስለሆነ ግን መቀበሉም መነጠቁም አይታወቅም። ያም አያውቅም፣ ይህም አያውቅም። ያ እንዳይታበይ ይህም ተስፋ እንዳይቆርጥ ነው። ደፍረው ስለ ተቀበሉት ግን ፍዳ የሚያመጣ ስለሆነ እሳት በላይ ለአማጽያን አለ በአማን እሳት ውቱ ዘይክሉ ለኪፎቶ እሳታውያን ለነደ እሳት ሙንቱ ኪሩቤል ወሱራፌ ተፈጥሯቸው ከእሳት ከነፋስ የሚሆን መላእክት፣ ኪሩቤል ሱራፌ ሊነኩት የማይቻላቸው እውነተኛ እሳት ነው። የመላእክት ተፈጥሮ ግብርም ግብር ነው ያሉ እንደሆነ የተመቸ ምሃባ አልወ ነው ያሉ እንደሆነ እሳት ነፋስ ፈጻሜ ያነ ፈቃድ ናቸው። በእሳት ሰባ ሰዶምን ሰባ ገሞራን አጥፍቶበታል። ከእስራኤል አንዱን ህብር አቃጥሎበታል። በነፋስም ብእሲት ዘማን ሰቅሎበታል። ጥቅመ ሰናኦርን አፍርሶበታል። መላእክትም ፈጻምያነ ፈቃድ ናቸውና፣ እሳት ነፋስ ፈጣንያን ናቸው፣ መላእክትም ፈጣንያን ናቸውና አንድም እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸውና አንድም ባለሟሉ ሲል ነው። እገሌ ባለሟል ነው፣ ነድ እሳት ሆነ እንዲሉ ሊነኩት የማይቻላቸው እሳት ነው አለ። ንጉሱ ኦዚያን ሊቀ ካህናቱ አዛርያስ ይባላል። ሊቀ ካህናቱ ከንጉሱ የበለጠ ልብስ ይለብሳል። ከኔ የበለጠ ልብስ ለምን ትለብሳለ ሲለው ካህናቲከ ይለብሱ ጽርቀ ይልብሃል ይለዋል። በአደባባይ በቀኙ ይቀመጣል። ለምንድ ነው በቀኝ የምትቀመጠው ሲለው ወካህን ይነብር በየማነ ንጉስ ይልብሃል ይለዋል። ፍርድ ሲሰጥ ፍርዱን ይገስበታል፣ ያስተሃቅርበታል። ለምንድነው ፍርዴን የምትገስብኝ የምታስተሃቅርብኝ ሲለው እምነ መንግስት የአብ ክህነት ይልባል ይለዋል። በዚያም በዚህም ቢል ቤተ መንግስትን እያናናቀ ቤተ ክህነትን እያጸደቀ ቢረታው ቀናበት። አይ እንዲህ ከሆነማ እኔ ባባቴ ከቤተ መንግስት ብወለድ በእናቴ ከቤተለዊ ወገን አይደለሁም፣ ምን ገብቼ እንዳላጥን መስዋዕት እንዳላቀር የሚከለክለኝ ማን ነው? አለ። አዛርያስና ካህናቱ ተው፣ አይሆንልህም። ይህ ለአንተ አልተሰጠህም። አንተ በስጋ ህዝቡን እንድታስተዳድር እንጂ መስዋዕት ማቅረብ እጣን ማጠን ለአንተ አልተፈቀደ አይደለም ቢሉትም፣ አሻፈረኝ ብሎ ስልጣኑን ተንተርሶ ልብሰተ ክህኖን ለብሶ በማን አለበኝነት በድፍረት ሊያጥን ወደ ቤተ መቅደስ ገባ። ማይጠን ተወርቁን ይዞ ሲያጥን የእጣኑ ጢስ ፊቱን በለምጽ አነደደው። ቢያፍር በሻሽ ሸፈነው፣ ከሻሹ ላይ ወጣበት። እስራኤላውያን ለምጻም ሰው ስንኳን በቤተ መቅደስ ቀርቶ በከተማም አያኖሩትምና ሕጋችን ለምጽ ርኩስ እያለች ደግሞ ብላችሁ ለምጻሙን ከመቅደስ አስገባችሁት ብለው ወትተው አወጡት። ቀሳ አስገቡት። በሱ ፋንታ ልጁን ኢዮአታምን አነገሱ። በዚያን ጊዜ የነበረው ነቢይ ነቢዩ ኢሳይያስ ነበርና ቤተ መቅደሱ ሲደፈር፣ ሕገ ኦሪቱ ሲሻር መገሰጽ መምከር ሲኖርበት፣ እሱ ግን ዝቅ ብሎ ባቴን ከፍ ብሎ አንገቴን ይቆርጠኛል ብሎ ንጉሱን አፍሮና ፈርቶ ሳይገስጸው ቀረ። በዚህ ምክንያት የእግዚአብሔርን ክብር ከመናገር የእግዚአብሔርን ቤተ መቅደስ ከማስከበር ዝም ያሉ የኢሳያስ ከንፈሮች በለምጽ ተመቱ። ለምጻም ሆኖ በለምጾች መንደር ተቀምጦ ሳለ ኦዚያን ሞተ። ኦዚያን በሞተበት ዓመት እግዚአብሔር በመንበረ ጸባዖት በልዑል ዙፋኑ ተቀምጦ ለነቢዩ ለኢሳያስ ሲመሰገን ታየው። ያ ያፈርከው የፈራኸው ንጉሥ ይኸው ሞተ፣ ፈረሰ፣ በሰበሰ እኔ ግን በመንግሥት የሽረት ለውጥ በባሕሬ ሞትና ህልፈት የለብኝም ሲለው ነው። ይቅር ሊለውም ወዶ አሁን ወደ ህዝቤ በመምህርነት ማንን ልላክ አለ። ኢሳያስም እስራኤል ለምጻም ሰው ይጸየፋሉ እንጂ በዚያውም ላይ እኔም ሀብተ ትንቢት ተነስቶኛል እንጂ አሁን እኔ አልፈራም። እኔ ሄር ነበር አለ። ወዲያው ከዓለመ መላእክት አንዱ መልአክ ከመሰዊያው ላይ ፍህሙን በጉጠት ወስዶ ከንፈሩን ቢዳስሰው ኢሳይያስ ከለምጹ ተፈወሰ፣ ኃጢአቱም ተደመሰሰ፣ ሀብተ ትንቢቱም ተመለሰ። ይህ ምሳሌ ነው። መልአኩ የቀሳ ውስጥ ጉጠት የስልጣን እግዚአብሔር ፍህሙ የስጋው ኢሳይያስ የምእመናን ለምጽ የኃጢአት የፍዳ የመርገም ምሳሌ ነው። ኢሳይያስ በፍህሙ ምክንያት ከለምጹ እንደዳነ ሁሉ ምእመና ምእመናንም በስጋ ወደሙ ምክንያት ከኃጢአታቸው ይነጻሉና። አንድም መልአኩ የዲያቆን ጉጠት የእርፈ መስቀል ፍህም የደሙ ምሳሌ። መላእክት ስጋ ወደሙን የሚይዙበት ስልጣነ ክህነት የላቸውምና ዘይክሉ ለኪፎቱ አለ። ዘይ ተገብረ ለመላእክት ተገብረ ለካህናት የሚያሰኘው ቅሉ ይህ ነው። ኦ ማርያም በእንተዝን አፈቅረኪ ሆን አብየኪ። ይህ ጉባኤ ነው። ይቆየን